The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ምርጫው ፍትሐዊ፣ ምርጫው ዲሞክራሲያዊ፣ ምርጫው ነፃ ነው። ምክንያቱም እያንዳንዱ ኢትዮጵያዊ፣ እያንዳንዱ ዜጋ በራሱ ሕሊና በቀጥታ ያለምንም ውክልና በምስጢራዊ አሰጣጥ

ያካሄደበት የኢትዮጵያ ብሔራዊ ምርጫ ቦርድ ሊቀመንበር ፕሮፌሰር መርጋ በቃና ናቸው። ገዢው ፓርቲ በአካባቢና የከተማ ምክር ቤቶች ምርጫ ማሸነፉን ይፋ ካደረጉበት መግለጫቸው የተወሰደ ነው። ዝርዝሩ በአብይ ርዕስ ተይዟል። ጤና ይስጥልን የተከበራችሁ አድማጮቻችን እንደምናመሻችሁ። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22ና በ25 ሜትር ባንድ

ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ አርብ ግንቦት 2 ቀን 2005 ዓ ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና ቆንጂት ታየነን መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ በአክብሮት እንጋብዛለን። አሁን የዓለም ዜና እናሰማለን። ባለፈው ወር በተካሄደ የአካባቢና የምክር ቤቶች ምርጫ ገዢው ፓርቲ ኢህአዴግ

ከ3.5 ሚሊዮን በላይ መቀመጫዎች በማግኘት ሙሉ በሙሉ ማሸነፉን የብሔራዊ ምርጫ ቦርድ ሊቀመንበር ፕሮፌሰር መርጋ በቃና ገለጡ። የቦርዱ ሊቀመንበር ዛሬ በሰጡት ጋዜጣዊ መግለጫ ምርጫው ነፃና ዲሞክራሲያዊ ነበር ብለዋል። በርካታ የኢትዮጵያ ተቃዋሚ የፖለቲካ ፓርቲዎች ከምርጫው ራሳቸውን ማግለላቸው አይዘነጋም። በአብይ ረሳችን ዝርዝር ዘገባ ይቀርባል።

በሽብር ወንጀል ተጠርጥረው በእስር ላይ የሚገኙ የሙስሊሙ ማኅበረሰብ መፍትሄ አፈላላጊ ኮሚቴ አባላትና ሌሎች ተከሳሾች ያቀረቡትን ክስ የፌዴራል ከፍተኛ ፍርድ ቤት ሬጅስትራር አልቀበልም ማለቱ ተነገረ። ለአሜሪካ ድምፅ ራዲዮ መግለጫ የሰጡ ከሳሽ ጠበቆች ሬጅስትራሩ የወሰደው እርምጃ ከሕግ ውጭ ነው ይላሉ። ክሱ ጂሃዳዊ ሐረካት የተባለውና በኢትዮጵያ ቴሌቪዥን ፍርድ ቤት ከመቅረባችን በፊት የተላለፈ ዘጋቢ ፊልም

ስማችንን አጥፍቷል የሚልና ወደ ስምንት ነጥብ አንድ ሚሊዮን ብር የሚደርስ ካሳ የሚጠይቅ መሆኑ ታውቋል። በዚህም ላይ መጽሔት ዘገባ አለው። በሶማሊያ ባለፉት ጥቂት ዓመታት እስላማዊ አማጽያን ላይ በተካሄደው ውጊያ ቁጥራቸው ወደ ሶስት ሺህ የሚጠጋ የአፍሪቃ ህብረት ወታደሮች መገደላቸውን አንድ ከፍተኛ የተባበሩት መንግስታት

ባለስልጣን ተናግረዋል። የአሜሪካ ድምጹ ፒተር ሃይንላይን ያጠናቀረውን ዘገባ አዳነች ፍስሀዬ ታቀርባለች። የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ ያን ኤልያሰን ትላንት በተደረገው ጋዜጣ ጉባኤ ሲናገሩ አብዛኞቹ በአፍሪካ ህብረት የሰላም ተልእኮ አሚሶም የሚያገለግሉት ወታደሮች ከኡጋንዳና ከቡሩንዲ እንደሆኑ ገልጸዋል። ዩድ

አሚሶም የሶማሊያ ተልእኮውን ከጀመረበት ጊዜ አንስቶ ምናልባት እስከ ሦስት ሺህ ወታደሮች ሳይገደሉ እንዳልቀረ ማወቁ ያስደነግጣል። ኡጋንዳና ቡሩንዲ ከፍተኛ ዋጋ ከፍለዋል። ስለሆነም ለአሚሶም የሚገባውን ክብር ለመስጠት እፈልጋለሁ። በእርግጥ የኬንያ ወታደሮችም በብዛት ይገኙበታል። የመንግስታቱ ድርጅት ባለስልጣን ይፋ ያደረጉት አሃዝ

ብዙ ታዛቢዎችን ያስገርሟል። ምክንያቱም ከአልቃይዳ ጋር ከተሳሰረው አልሸባብ ጋር ለስድስት ዓመታት ያህል ሲካሄድ በቆየው ግጭት በአሚሶም ማለት በአፍሪካ ህብረት ሰላም ጠባቂ ኃይሎች ላይ ስለሚደርሰው ጉዳት ብዙም አይገለጽም ነበርና። የአሚሶም ቃል አቀባይ አሊ አደን ሐሙድ በአሜሪካ ድምፅ ሬዲዮ የሶማሊያ አገልግሎት ሲናገሩ ሶስት ሺህ ስለሚለው አሃዝ ለማረጋገጥም ሆነ ለማስተባበል አልችልም ብለዋል።

ስለ ሌሎች ጉዳቶች አሐዝም ከመናገር ተቆጥበዋል። የአፍሪካ ህብረት ሰላም ጠባቂ ኃይል በሶማሊያ የተመደበው እንደ አውሮፓ አቆጣጠር በ2007 ዓ.ም ሲሆን ባለፈው ዓመት ቁጥሩ ከ10ሺህ ወደ 17ሺህ ገደማ ከፍ ብሏል፣ በብዙ ሺህ የሚቆጠሩ የኬንያ ወታደሮች ስለተጨመሩበት። እስከዛው ጊዜ ድረስ ግን ከሞላ ጎደል ኡጋንዳውያንና ሩዋንዳውያን ናቸው የነበሩት።

የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ ያን ኤልያሰን አልሸባብ በሶማሊያ ላይ የሚደቅነው አደጋ ቢቀንስም እንዳለ በመሆኑ አሚሶም አሁንም ሶማሊያ ውስጥ ወሳኝ ሚና ይጫወታል ሲሉ አስገንዝበዋል። ዛሬ አርብ በሰሜን ማሊ በመንግስት ወገን ወታደሮች ላይ በደረሰ ጥቃት አምስት አጥፍቶ ጠፊዎች መገደላቸውን የሀገሪቱ የጦር ሰራዊት አስታወቀ አንድ የማሊ ጦር ሰራዊት ቃል አቀባይ ለአሜሪካ ድምጽ ራዲዮ ጣቢያ በሰጠው ቃል

ጎሲ በምትባል ከተማ በእግራቸው ተጉዘው አንድ ፍተሻ ኬላ የደረሱ አራት ሰዎች ቁሙ ቢባሉ ባለመቆማቸው ወታደሮች ተኩስ እንደከፈቱባቸውና በተኩስ ልውውጥ መሃል ፍንዳታ መከተሉን እንዲሁም ሁለት የማሊ ወታደሮች መቁሰላቸውን ባለሥልጣናቱ ገልጸዋል ዩናይትድ ስቴትስ ና ብሪታንያ በሊቢያ ካሏቸው ኤምባሲዎች አንዳንዶቹን የዲፕሎማሲ አባላት እያስወጡ ናቸው ይህን እርምጃ መውሰድ የጀመሩት በመዲናዋ ትሪፖሊ

በመንግስቱና በአማጽያን መካከል አንዳንዶቹን አካባቢዎች መውጫ መግቢያ ያሳጣ ፍጥጫ በመፈጠሩ መሆኑ ተጠቁሟል።

ዛሬ የኤምባሲ ባለስልጣናት ሲናገሩ እንዲወጡ የተደረገው የግዴታ አስፈላጊ ያልሆኑትን የዩናይትድ ስቴትስና የብሪታንያ ኤምባሲዎች አባላት ሲሆኑ ቁጥራቸውም ጥቂት ነው ተብሏል። ኤምባሲዎቹ ባለፈው መስከረም ወር በቤንጋዚ የዩናይትድ ስቴትስ ቆንስላ ቢሮ ላይ ነውጠኞች ካደረሱትና አምባሳደር ክሪስቶፈር ስቲቨንስንና ሌሎች ሶስት አሜሪካውያን ከተገደሉበት ጥቃት ወዲህ የተሟላ የሰራተኛ ቁጥር

አልነበራቸውም። ባንግላዴሽ ውስጥ በተደረመሰው የጨርቅ ፋብሪካ ውስጥ ለ17 ቀናት በፍርስራሹ ስር ተቀብራ የቆየችውን ሴት አስቸኳይ እርዳታ ሠራተኞች አውጥተዋታል። በአደጋው በጠቅላላው ከአንድ ሺህ የሚበልጡ ሰዎች ሞተዋል ተብሏል። መገናኛ ብዙኃን ራሺማ በሚል ስም ብቻ የጠሯት ሴት ከተቀበረችበት ዛሬ ስትወጣ ስፍራውን ከቦ የነበረው ሕዝብ በሆታ ደስታውን ገልጿል።

ፈልጎ አዳኞቹ እንዳሉት በሕይወት ለመቆየት የቻለችው አጠገቧ የውሃ ክምችት ስለነበር ነው።

በፓኪስታን በታሪካዊ ምርጫ ዋዜማ በደረሱት የቦምብ ፍንዳታዎች ቢያንስ አምስት ሰዎች ተገደሉ፣ አስራ ስምንት ቆስለዋል። አንደኛው የቦምብ ፍንዳታ ዛሬ አርብ የታሊባንና የአልቃይዳ ጠንካራ ይዞታ በሆነው በሰሜን ዋዛሪስታን ሲሆን አምስት ሰዎችን ገድሏል፣ አስራ ሶስት ደግሞ አቁስሏል። ፍንዳታዎቹ የደረሱት በአካባቢው የፖለቲካ ጽሕፈት ቤቶች አካባቢ መሆኑን

የፈረንሳ የዜና ወኪል ዘግቧል። እነዚህ ጥቃቶች ኃላፊ ነኝ ያለ ወገን ባይኖርም ታሊባን ካሁን ቀደም ምርጫውን ለማደናቀፍ በርካታ ጥቃቶች አድርሰናል፣ አሁንም ቢሆን የምርጫ ውለት አደጋ የሚያደርሱ አጥፍቶ ጠፊዎችን እያሰማራሁነኝ ማለቱ የሚዘነጋ አይደለም። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው።

የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን እና የሩሲያው ፕሬዚደንት ቭላዲሚር ፑቲን የሶሪያ ደም መፋሰስ ለማክተም ተባብረው ለመስራት ቁርጠኞች መሆናቸውን ገለጡ። ሁለቱ መሪዎች ዛሬ በጥቁሩ ባህር መዝናኛ ሶቺ ውስጥ የተነጋገሩ ሲሆን ሚስተር ካምረን የሶሪያ ታሪክ በሕዝቧ ደም እየተጻፈ ባለበት በአሁኑ ወቅት ብሪታንያ፣ ሩሲያና ዩናይትድ ስቴትስ ፈጥነው ብዙ ማከናወን ይኖርባቸዋል ብለዋል። ሁለቱ መሪዎች የተገናኙት ቢያንስ የ70 ሺህ ሰው ሕይወት የጠፋበትን ጦርነት ለማክተም

በአዲስ መልክ ዓለም አቀፍ ግፊት እየተደረገ ባለበት በአሁኑ ወቅት ነው። በዚህ ሳምንት ዋሽንግተንና ሞስኩ በሶሪያ መንግስትና የሩሲያውን የረጅም ጊዜ ወዳጅ ፕሬዚደንት ባሻር አልአሳድን ከስልጣን ለማስወገድ በሚታገሉት ተቃዋሚዎች መካከል የሰላም ንግግር እንዲጀመር ግፊት ለማድረግ በዚህ ወር ውስጥ ዓለም አቀፍ ጉባኤ ለመጥራት ተስማምተዋል። ለንደን ጉባኤውን ለማስተናገድ ትፈልግ ይሆናል የሚልም ፍንጭ ተሰምቷል።

የዓለም አቀፉ የጠፈር ጣቢያ አባላት በህዋው በአጣዳፊነት ተረማምደው እየዞረ በሚገኘው መንኮራኩር ላይ የተከሰተውን የማቀዝቀዣ አሞንያ እየሾለከ መንጠባጠብ ለመጠገን እየተሰናዱ መሆናቸው ታወቀ። የጠፈር ጣቢያው አዛዥ ካናዳዊው ክሪስ ሄድፊልድ የደረሰውን የማቀዝቀዣ አሞኒያ መንጠባጠብ ከባድ ሁኔታ ሲሉ ቢገልጹትም በስድስቱ ጠፈርተኞች ጥረት እያረጋጋ ነው ነው ብለዋል።

ሁለት አሜሪካውያን ጠፈርተኞች ክሪስ ካሲዲ ና ታም ማሽበርን የጠፈር ልብሳቸውን ለብሰው ከጣቢያው ውጪ በመውጣት አሞኒያው የሚንጠባጠብበትን ቦታ ፈልገው ሊጠግኑት እየተሰናዱ ናቸው። የዩናይትድ ስቴትስ የጠፈር ምርምር ናሳ ጠፈርተኞቹን የሚያሰጋ ነገር የለም፣ ጣቢያዋን በወትሮዊ አኳኋን መንቀሳቀሷን ትቀጥላለች ብሏል። በመጨረሻም በኒውዮርኩ በአዲሱ

ዋን ወርልድ ትሬድ ሴንተር ሰማይ ጠቀስ ህንፃ አናት ላይ ብርማውን ጉልላት የመስቀሉ ሥራ ተጠናቋል። ይህም እንደ አውሮፓውያን ዘመን አቆጣጠር መስከረም 11 2001 ዓ ም መንትዮቹ የዓለም ንግድ ማዕከል በሽብርተኞች ጥቃት ለወደሙባት ከሁሉም ትልቋ የአሜሪካ ከተማ ለኒውዮርክ የዳግም ውልደቷ ተምሳሌ ሆኗል። ዜናው አበቃ።

ወደ ኋላ ከሚቀርቡ ዝግጅቶች ጽሕፈት ቤቱ ሚኔሶታ የሚገኘው የኦሮሞ ጥናቶች ማኅበር የመብቶች ረገጣዎችን ያካሂዳል በሚለው የኢትዮጵያ መንግስት ላይ ዩናይትድ ስቴትስ ጫና እንድታሳድር ጠይቋል። እንግዲህ ገንዘባቸውን ከሰጡ ከረዱ፣ ይህ ገንዘባችን የት ነው የሚሄደው የሚለውን መጠየቅ ኃላፊነት አለባቸው። እንዲያውም እኛ የሚሰማን የአሜሪካ መንግስት የሰብአዊ መብት ረገጣውን በተዘዋዋሪ እንዳካሄደብን ነው የሚሰማን። ለምን

የኦሮሞ ጥናቶች ማኅበር የአመቱ ፕሬዝደንት ዶክተር ሞሲሳ አጋ ናቸው። ዝርዝር ዘገባለን ይህ አንዱ ሲሆን ሌላው ደግሞ ሳምንታዊው እሰጥ አገባ ነው። ለምሽቱ በያዘው ቅንብር በሄሪቴጅ ፋውንዴሽን የተባለው ዓለም አቀፍ የጥናት ተቋም ባለፈው ሳምንት ይፋ ባደረገው የሀገሮች የምጣኔ ሀብት ነጻነት ሰንጠረዥ የኢትዮጵያን ይዞታ መነሻ በማድረግ በሁለት የምጣኔ ሀብት ባለሙያዎች መካከል የተካሄደ ክርክር ይዞ ቀርቧል።

ለመሆኑ የመጣኔ ሀብት ነጻነት በራሱ ምንድን ነው? ምላሹን በሰጣ ገባ እንሰማለን። አሁን ግን የዕለቱ አብይ ርዕስ በርካታ የተቃዋሚ ፓርቲዎች ራሳቸውን ባገለሉበት የኢትዮጵያ የአካባቢና የከተማ ምክር ቤቶች ምርጫ ገዢ ፓርቲ ኢህአዴግ ከሶስት ነጥብ አምስት ሚሊዮን በላይ መቀመጫዎች በማግኘት ማሸነፉን ብሔራዊ ምርጫ ቦርድ አስታወቀ። ይህንኑ ይፋ ያደረጉት የቦርዱ ሊቀመንበር ፕሮፌሰር መርጋ በቃና

ምርጫው ነጻና ዲሞክራሲያዊ ነበር ብለዋል። በኢትዮጵያ ምርጫ ቦርድ ዛሬ የተሰጠውን ጋዜጣዊ መግለጫ የተከታተለው እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ይፋ ያደረገው ሚያዝያ ስድስት ና አስራ ሶስት የተካሄደውን የአካባቢና የከተማ ምክር ቤቶች ምርጫ ውጤት ነው። የከተማ ምክር ቤቶች ምርጫ የተካሄደው በአዲስ አበባና በድሬዳዋ መሆኑ ይታወቃል። ውጤቱን ይፋ ያደረጉትም

ከምክትላቸው ዶክተር አዲሱ ገብረ እግዚአብሔርና ከጽህፈት ቤት ኃላፊው አቶ ነጋ ዱፊሳ ጋር በሂልተን ሆቴል የተገኙት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ናቸው። በእርሳቸው ይፋ የተደረገ ውጤትም ኢህአዴግና አጋር ድርጅቶቹ ማሸነፋቸውን አመልክቷል። በአጠቃላይ ወደ ውድድሩ ከገቡት ሀያ ሶስት የፖለቲካ ፓርቲዎች መካከል በየእርከኑ ባሉት ምክር ቤቶች ወንበር የያዙት ዘጠኝ የፖለቲካ ፓርቲዎች ሲሆኑ እነርሱም የምከተሉ ናቸው ኢህአዴግ

3,504,190 በጉዴፓ 47,378 ጋሄደን 9,101 ሀብል 795 አብዴፓ 8,889 አይደድ 240 አብደን 20 እሶሄዴፓ 72481 ኦብኮ

አንድ ናቸው። አዲስ አበባ ከተማን የሚያስተዳድረው ምክር ቤት ካሉት 138 መቀመጫዎች ሁሉንም ኢህአዴግ ማሸነፉም ታውቋል።

አስሩ የአዲስ አበባ ክፍለ ከተሞች በድምሩ ካሏቸው 3480 መቀመጫዎችም ከአንዱ በስተቀር ኢህአዴግ ሁሉንም አሸንፏል። አንዱን ወንበር ያሸነፈው ከዶክተር መረራ ጉዲና ጋር ልዩነት የፈጠሩት አቶ ቶሎሳ ተስፋ የሚመሩት የኦሮሞ ብሔራዊ ኮንግረስ ኦብኮ ነው። ከዚህ በስተቀር በሀገሪቱ በአጠቃላይ ለውድድር ከቀረቡት ከ3 ሚሊዮን 600 ሺህ በላይ መቀመጫዎች ሌላ መቀመጫ ያሸነፈ ተቃዋሚ ፓርቲ መኖሩ ግን አልተመለከተም። ከምርጫው በፊት የመወዳደሪያ ሜዳው ይስተካከል በሚል 28 ፓርቲዎች ራሳቸውን ማግለላቸው ይታወሳል።

የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ግን የምርጫውን ሂደት አወድሰዋል። የዘንድሮ ምርጫ እንዲያውም ቦርዱ ከ2002ቱ አጠቃላይ ምርጫ በኋላ በስፋት የተንቀሳቀሰበትና ድክመቶቹን አሻሽሎ የቀረበበት ነው። እናም ዲሞክራሲያዊና ፍትሐዊ ነው ብለዋል። 76 ፖለቲካ ፓርቲዎችን የምናስተዳድረው ሜዳውን ስናመቻች ለዚህ ፓርቲ ለዛኛው ፓርቲ ሳይሆን ለሁሉም ፓርቲ የሚበጅ ሜዳ ነው ያዘጋጀነው። ስልጠናችን ለምርጫ አስፈጻሚዎች ምርጫ አስፈጻሚዎችን ፈትሸን

የቀየርንበት የሴቶች ቁጥር ያንሳል የተባለውን ከመቶ አርባ የደረስንበት ስልጠናው እንደ ድሮ በማይከል ሳይሆን በየክልሉ በየክልሉ በምገባቸው ቋንቋ የሰጠንበትና ምርጫ ቦርድ የራሱን አቅም ከቦርድ ጀምሮ የሰራተኞችን አቅም ያጎለበተበት እና በጥንቃቄ የተጓዘበት ምርጫ ስለሆነ ምርጫው ፍትሐዊ ነው። ምርጫው ዲሞክራሲያዊ ነው። ምርጫው ነፃ ነው። ምክንያቱም እያንዳንዱ ኢትዮጵያዊ እያንዳንዱ ዜጋ

በራሱ ሕሊና በቀጥታ ያለምንም ውክልና በምስጢራዊ አሰጣጥ ያካሄደበት ነው። እንደ ፕሮፌሰር መርጋምነት የተሳተፉት ፓርቲዎች ቁጥርም አነስተኛ የሚባል አይደለም። በሀገራችን ትኩረት የሚሰጡት ፖለቲካ ፓርቲዎች ለጠቅላላ ምርጫ ነው። አሁንም አነስተኛ ቁጥር አይባልም። የገባው የተወዳደረው ሀያ ዘጠኝ ተመዘገቡ ከሀያ ዘጠኝ ምልክታቸውን ወስዶ እስከ መጨረሻ ሄዱት ሀያ አራት ናቸው። አንዱ በራሱ ሂደት

ቦይኮት አድርጓል። ይሄን ኮምፐልሰሪ አይደለም ምርጫ በኢትዮጵያ 24 ፓርቲዎች ተወዳደሩ ማለት ለቦርዱ ቀነሰ በዛት አነሰ የምንለ አይደለም። ስለዚህ ቦርዱ እንደ ቦርድ እንደ ምርጫ ቦርድ ሜዳውን በጥንቃቄ ነፃ፣ ፍትሃዊ ዲሞክራሲ ዲሞክራሲያዊ ሆኖ እንዲጠናቀቅ በብርቱ ሰርቶ እስከ መጨረሻው አዘጋጅቷል። አቅማቸውን የፖለቲካ ፓርቲዎችን አቅም ለማጎልበት ብዙ ሰርቷል

ብዙ ሰርቷል። የዘንድሮው የአካባቢ ምርጫ ካለፈው የተሻለ ነው ሲሉም ፕሮፌሰር መርጋ ተናግረዋል። በ33ቱ ፓርቲዎች የቀረቡት 18 ጥያቄዎችም በ2002ቱ ጠቅላላ ምርጫ ወቅት ምላሽ አግኝተዋል ባይ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን እናመሰግናለን። ሌላም ዘገባ ከአዲስ አበባ አለን።

የፌዴራሉ ከፍተኛ ፍርድ ቤት ሬጅስትራር በአሁኑ ጊዜ በሽብር ወንጀል ተጠርጥረው በእስር ላይ የሚገኙ የሙስሊሙ ማህበረሰብ የመፍትሄ አፈላላጊ ኮሚቴ አባላትና ሌሎች ተከሳሾች ያቀረቡትን ክስ አልቀበልም ማለቱ ተገለጠ። እርምጃው ሬጅስትራሩን በሕግ ላይ ያስጠይቀው ቢችልም ሌላ መንገድ እንደሚፈልጉ የተከሳሾቹ ጠበቃ አስታውቀዋል። መለስካቸው አመሀ ከአዲስ አበባ ተከታዩን አስተላልፎልናል።

ፌደራል አቃቢ ህግ ኡስታዝ አቡበከር አህመድ መሐመድን፣ አቶ አህመድን ጀበል መሐመድን፣ አቶ ያሲን ኑሩ ኢሳንና ሌሎች የመፍትሄ አፈላላጊ ኮሚቴ አባላት በሚል ስያሜ የሚታወቁትን ጋዜጠኞችንና ሌሎችንም ሰዎች በአሸባሪነት ክስ መስርቶባቸው እንዲከላከሉ ፍርድ ቤቱ ከወሰነ በኋላ በአሁኑ ጊዜ የአቃቢ ህግ ምስክሮች በዝግ ችሎት እየተሰሙ እንደሆነ ይታወቃል።

ጉዳዩ በዚህ ሂደት እያለ በኢትዮጵያ ሬዲዮና ቴሌቪዥን ጅሃዳዊ ሐረካት በሚል ርዕስ ተከሳሾቹን ከፍርድ ቤት ውሳኔ በፊት ይሆነ ጅላል የሚባል ዘጋቢ ፊልም መታየቱም ይታወሳል።

ተከሳሽ ኡስታዝ አቡበከር አህመድ መሐመድንና አቶ አህመድን ጀበል መሐመድን ጨምሮ 13 ተከሳሾች በዚህ በኢትዮጵያ ሬዲዮና ቴሌቪዥን በተላለፈው ጃሃዳዊ ሐረካት በተሰኘው ፊልም ምክንያት የስም ማጥፋት ተፈጽሞብናል በሚል ወደ ስምንት ነጥብ አንድ ሚሊዮን ብር የሚደርስ የሞራል ካሳ የሚጠይቅ ክስ በጠበቆቻቸው አማካኝነት ለማቅረብ ሞክረዋል። ጠበቆቹ ግን ክሱን ለማቅረብ አልቻሉም። ለምን?

ከጠበቆቹ አንዱ ዶክተር ያዕቆብ ኃይለማርያም ያብራራሉ። ለማይ ለሌላ ሁሉ ጉዳይ እንደሚደረገው ጉዳያችን ወደ ሬጅስትራሩ በወስንበት ጊዜ ከሳሽና ተከሳሽ እነማን መሆኑ ሲያይ

ሬጅስትራሩ ምን አይነት ጣጣ ይዛችሁብኝ መጣችሁ? በሚል ይህንን እኔ አልከፍትም፣ መታዘዝ አለብኝ፣ ወደ ፕሬዚደንቱ መሄድ አለበት አለ። ይሄ ሁሉ በፍጹም ከስርዓት ውጭ ነው። የአንድ ፍርድ ቤት ሬጅስትራር የቀረበለትን ማመልከቻ ተመልክቶ መሟላት ያለባቸውን ጉዳዮች እንዲሟሉ ከመጠየቅ ውጭ የሚያደርገው ካለስ የሚል ጥያቄ አቅርቤላቸው ነበረ። እስከ ዛሬ ድረስ በዚህ ሁሉ ተሞክሮ አንድም ቀን ሬጅስትራር ፋይል ለመክፈት ወደ ፕሬዚደንቱ የሚሄድበት ምንም ምክንያት የለም።

ረጂስትራሩ የክሱ ማመልከቻ ተቀብሎ ማስረጃ ካለ ማስረጃውን አያይዞ ወደ ዳኞች ያቀርባል እንጂ ፋይል ልክፈት አልክፈት ብሎ ፕሬዚደንቱን የሚጠይቅበት ምንም ምክንያት የለም፣ በህግም የለም። እስከዛሬም በተሞክሮ ያንድም ቀን አጋጥሞኝ አያውቅም። ከዚህ በኋላ ስነዚህ ተበድለናል የሚሉ ደንበኞቻችሁ ህጉ የሰጣቸውስ አማራጭ መንገድ እንግዲህ ምናልባት ወደ አስተዳደር ካልሆነ በስተቀር ይሄ ይግባኝ የሚባልበት ጉዳይ አይደለም፣ ምክንያቱም ውሳኔ የለውም።

ውሳኔ ስላልተሰጠ ይግባኝ ሊባል አይቻልም። ገና ዳኛ ፊት አልቀረበም እና ምናልባት በአስተዳደር ሊደረግ የሚችል ነገር ካለ እንሞክረዋለን በዛ በኩል። አሁን እንደሚነግሩኝ ከሆነ የተያዘው በሬጅስትራር በኩል ጉዳዩ እንዳይቀር የመከላከል እርምጃ ነው የተወሰደው። ይሄ ራሱ ሊያስከስስ የሚችል አይደለም እንዴ? በእርግጥ ሊያስከስስ ይችላል። በራሱ በአስተዳደርም በህግም መክሰስ ይቻላል። ግን ያው ነው እንግዲህ፣ የት ይደርሳል አባቱ? ዳኛ ልጁ ቀማኛ አይነት ነገር ነው። አሁን ሬጅስትራሩን ብንከስ ደግሞ እንኳን

የራሱ ጉዳይ ቀርቶ የሌላውም ህዝብ ጉዳይ አላስተናግድ ያለ ሰውዬ የሬጅስትራውን ጉዳይ አያስተናግድልም። አሁንም የሞራል ካሳ ይገባናል፣ ስማችንና መልካም ዝናችን በተላለፈው ዘጋቢ ፊልም ምክንያት ጎድፏል ብለው ክሱን ያቀረቡት ተጠርጣሪ እስረኞች 13 ብቻ ሲሆኑ ፌዴራል አቃቢ ሕግ ክስ የመሰረተባቸው ግን በ29 ሰዎች ላይ እንደሆነ ይታወሳል።

እንደ ክስ ማመልከቻው አስራ ሦስቱ ተጠርጣሪ ተከሳሾች ሊከሰሱ ይገባቸዋል ያሏቸው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የፌዴራል ፖሊስ፣ የብሔራዊ ደህንነት ኢሚግሬሽንና ዜግነት ጉዳዮች ዋና መምሪያ፣ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት፣ አቶ ውብሸት ሽፈራው፣ የፌዴራሉ ከፍተኛ ፍርድ ቤት ፕሬዚዳንት፣ የፌዴራል ከፍተኛ ፍርድ ቤት ናቸው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስካቸው እናመሰግናለን። አድማጮች የፌዴራሉ ከፍተኛ ፍርድ ቤት ሬጅስትራል በዚህ ዘገባ ላይ የሚሰጠው ምላሽ ካለ ወደፊት ለማቅረብ እንሞክራለን። ወደ መጨረሻው የመጽሔቱ እናልፋለን።

አፍሪካውያን መሪዎች በዚህ ሳምንት ኬፕታውን ውስጥ በአፍሪካ የዓለም ኢኮኖሚ መድረክ ስብሰባ ላይ እየተዋዩ መሆናቸው ተገልጿል። ከንግዱ ማኅበረሰብ ከመንግሥታዊና መንግስታዊ ካልሆኑ ድርጅቶች የሚወከሉ ወደ አንድ ሺህ ያህል ልዑካን የሚካፈሉበት ይህ ስብሰባ አህጉሪቱ በቅርቡ ባደረገችው የኢኮኖሚ እድገት ዙሪያ እየተዋየ መሆኑም ታውቋል። ተንታኞች እንደሚሉት አፍሪቃ ምንም እንኳ ከቅርብ ጊዜ ወዲህ አህጉራዊ የምጣኔ ሀብት መርታ ብታሳይም

በዓለም አቀፍ ደረጃ ያለው ሂደት ግን አዝጋሚ ነው። ዝርዝሩን አኒታ ፓውል ከጆሐንስበርግ ልካለች፣ አዲሱ አበበ ያቀርበዋል። የዚህ ዓመቱ የአፍሪቃ የዓለም ምጣኔ ሀብት መድረክ መፈክር የአፍሪቃን ቃል ኪዳን መፈጸም የሚል ነው። ነገር ግን በሦስት ቀናቱ ጉባኤ ወቅት የአፍሪቃን ብቃት መለኪያ በተመለከተ የወጣው ዘገባ እንደ ጠቆመው ያን ግብ ለመምታት ያለው ጉዞ ረጅም ነው። በዓለም ባንክ በዓለም የምጣኔ ሀብት መድረክና

በአፍሪካ ልማት ባንክ ይፋ የሆነ ይህ ዘገባ የአፍሪቃ የኢኮኖሚ ሂደት በዓለም ካሉት ሁሉ አዝጋሚ መሆኑን አመልክቷል። በዓለም ውስጥ አዝጋሚ የኢኮኖሚ ሂደት ካላቸው አገሮች መካከል ከሀያዎቹ አስራ ሁለቱ የሚገኙት አፍሪካ ውስጥ ነው። ከዩኤንዲፒ ማለትም ከተባበሩት መንግስታት ድርጅት የልማት ፕሮግራም ቶማስ ሳሊስ ሲናገሩ ከአሁኑ የአፍሪቃ የኢኮኖሚ እድገት እንደምንረዳው

አንድ የሚጓጓለት ወይም የሚጠበቅ ነገር መጉደሉን ያመለክታል፣ ይላሉ። ባለፉት አስራ አምስት ዓመታት የአምስት በመቶ እድገት አሳይቷል። በዚህ አመት እንኳን የአምስት ነጥብ ሶስት በመቶ እድገት ይኖራል ተብሎ ነው የሚታሰበው። ጥያቄው ግን ይህ እድገት ህዝቡን እየጠቀመ ነው ወይ? ከዚህ እድገት ጋር የምናየው ግን ያለመመጣጠንና ማግለልን ነው። ይህ ደግሞ ያሳስበናል።

ምክንያቱም ዛሬ ሁሉም ተነስቶ ይኸው እድገት አሳይተናል ሊል ይችላልና፣ ይህ እድገት ደግሞ ሁሉን ያካተተ አይደለም፣ ጠቀሜታው በሁሉ ዘንድ አልታየም ማለታችን ነው። ከዚህ አኳያ የዩኤንዲፒ መልእክት ለመንግስታቱ ብቻ ሳይሆን ለአፍሪቃውያን የንግዱ ማኅበረሰብ ጭምር ነው። ስለዚህ በማንኛውም ደረጃ የሚገኙ የንግዱ ተቋማት ግባቸው የአፍሪቃን ሀብት ያም

ህዝቦቿን መጥቀም ሊሆን ይገባዋል በማለት የድርጅቱ የልማት ፕሮግራም ምክሩን ለግሷል። ን አፍሪካ ውስጥ በመንግስታት ደረጃ ብዙ ለውጦች፣ ብዙ መሻሻሎች ታይተዋል። ጥያቄው ግን ለውጥ ያላሳየ ኢምንት መሻሻል መሆኑ ነው። ለምሳሌ ኩባንያዎች ወረድ ብለው አነስተኛ ገቢ ያለውን ተራ ህዝብ ሊደርሱ ይገባቸዋል።

ሕዝቡን እንደ አምራችም እንደ ተጠቃሚም እንደ ቀጣሪም ሊያሳትፉት ይገባል። ያኔ ነው ሁሉን ያካተተ የንግድ ማኅበረሰብ የሚባለው። ሌላው አፍሪቃ አዝጋሜ የኢኮኖሚ ሂደት ውስጥ የምትገኝበት ምክንያት የመሠረተ ልማት አለመኖር መሆኑ ተጠቅሷል። ይህም በከፊል የቅኝ አገዛዝ ውርስ ሲሆን ከቅርብ ጊዜ ወዲህ የሚታየው የጥሩ አስተዳደር መጥፋትና የእቅድ አለመኖር ሌላው ምክንያት ነው።

በመጨረሻም ጉባኤው ዛሬ አርብ መሠረተ ልማትን ለማሳደግ ይጠቅማሉ ያላቸውን ነጥቦች አካቶ መግለጫ ያወጣ መሆኑም ታውቋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው።

አስተናጋጆቻችሁ ሰለሞን ክፍሌና ቆንጂታ የነን። እስከ ምሽቱ አራት ሰዓት ድረስ ከእናንተው ጋር እንቆያለን። አሁን ደግሞ ከእናንተ ከደረሱን አስተያየቶች አንድ ሁለቱን ነው ዎች ሰላም ለእናንተ ይሁን። እንግዲህ ለመላው ክርስቲያን እንኳን አደረሳችሁ። እኔ ሲችን አስተያየት እንደው ጣል አድርጉልኝ

ድሮ ድሮ አሜሪካ ሲባል ትምህርት ስራ ጥሩ ጥሩ ሙያ ፋን ይታጠባል አሜሪካ መኪና ይታጠባል ስራም ይሰራል ይማራል ሲባል አውቃለሁኝ አሁን አሁን ወሬ ብቻ ሆነ ምንድን ነው ወሬ ከወሬ ምንም ዋጋ የለውም ስራ የቱ ጋ ነው ሀገር የሚቀይረው እኔን የሚቀይረው ወገን የሚቀይረው ትምህርት ቴክኖሎጂ ለሀገር የሚጠቅም ለህዝብ ለወገን የሚጠቅም ወሬ ብቻ ዋጋ የለውም አይሰራም አመሰግናለሁ ቪዎች ኔ ያለ ያስተያየት

በአረብነቱ ሰጥ አገባ የንግድ የኢኮኖሚ ላይ ነጣ ንግድ አለ የሚባለው ይሄ ንግድ እንዴት ባለ ነው? ምንም ንግድ ማለት የራሱን ገንዘብ ሰው በፈልገው ቦታ ማንቀሳቀስ የማይቻልበት ጊዜ ነው። ሁሉ በመንግስት ዘይት፣ ስኳር፣ የተለያዩ ነገሮች በመንግስት እጅ ሁኖ ሁለት ሰው ኮታ ስኳር ታልቸረቸር

ከዛ ውጭ የተገኘው ውርስ ነው። እነዚህ ብቻ እየተባለ ያለበት ነው። ይህ እንዴት ነጣ እንትናለ ይባላል። እንደገና ሁለተኛ ደግሞ በባለፈው ዕለት ያው አንድ የሆነ አድማጫችሁ ከአሜሪካን መሰለ ኢንጂነር ኃይሉ ሻውልን ተችቷል። ይህ ትችት ለምን ተናገሩ ለምን ይህን አሉ? ነው። አመሰግናለሁ። ቢኒያሚን ቢንያሚን፣ ሰላም ጠና ስለም ቪዎች እንደምናችሁ ደህና ናችሁ ወይ? ለአባይ ግድብ ያለው ሁኔታ በዛ ላይ አስተያየት መስጠት ፈልጌ ነው

እኛ አባይ ቢገደብ ደስ የሚለን በዚህ በውጩ ዓለም የምኖሩ ኢትዮጵያኖች እና በሀገር ውስጥም ያለው ኢትዮጵያዊ ደስ የሚለው ነገር ነው። ማንም ሰው ለልማት ተቃውሞ የሚያደርግ የለን። ግን ለኢትዮጵያ ሕዝብ ጥቅም ላይ ካልዋለ እና ተወሶን

ባለስልጣኖችን ኪስ የሚያዳልብ ከሆነ ምንድን ነው ጥቅሙ? የአባይ ተገደበ አልተገደበ ምንድን ነው ጥቅሙ? በተለይ በአሁኑ ሰዓት ኦገዴን፣ በመሀል ሀገር አዲስ አበባ፣ በተለያዩ ቦታዎች ላይ የውሃ ሾርቴጅ ህዝቡ ለመከራና ለስቃይ የመብራት እጦት የሚካሄድበት ሁኔታ ነው እየተደረገ ያለው። ይሄንን ነገር ወያኔ ከቁጥር ሳያስገባ አባይ እንገድባለው ማለት በጣም አስቸጋሪ ነው።

ባለስልጣኖችን ኬስ የሚያዳልብ ከሆነ አባይ መገደቡ ለኢትዮጵያ ሕዝብ ምንድን ነው ጥቅሙ? ሰላም ቪዮዎች በሀቁ አሸናፊ ነኝ ከአሜሪካ መቼም ማያርመኝ። ይኸው ደወልኩላችሁ ካቀረባችሁ ባለፈው ሐሙስ አስተያየት ሰጫችሁ የሆኑ ስማቸውን ያልገለጹ ሰው ስለ አማራ ሕዝብ በመፈናቀል ትክክል አለመሆን ጥሩ ተናግረው፣ ስለ አሰብ ወደብ ቁጭታቸውን ይህንን መንግስት በመኮነን አገሪቱን ካለ ወደብ ያስቀረም መንግስት ብለዋል።

በእኔ ግምት ግን ያስረከበው ደርግ ነው። ምክንያቱም ይሄ መንግስት አዲስ አበባ ሲቆጣጠር አሰብ በሻቢያ እጅ ነበረችና፣ እኔም የኢትዮጵያ ወደብ አልባ መሆን እንደ አንድ ኢትዮጵያ ቢሰማኝም እንደ እሳቸው ወደብን ማጣት ቅድሚያ ይሰጠ የሚል ግምት ግን የለኝም። በእኔ ግምት ህዝብን ማጣት ነው የሚቆጨው ከወደብ ህዝብ ይበልጣልና ወደብ አልባ የሆኑ ሀገሮች ወደብ ካላቸው ሀገሮች እድገት አስር ጊዜ አንሳል ያሉት ደግሞ

ኢትዮጵያ ካለ ወደብ የደብል ዲጂት እድገት ያስመዘገበችው በተአምር ይሆን? በመጨረሻም ሁሌም ከምንዘምር እያልን ወደብ ወደብ ህዝብን እንርዳ፣ እስቲ አባይ እንዲገደብ። አመሰግናለሁ። አድማጮቻችን በኢሜልም ያደረሳችሁን አስተያየቶች አሉና እስቲ ጥቂቱን እናካፍላችሁ።

ስሜ አይገለጽ ያሉ አድማጭ ሰማያዊ ፓርቲ በአዲስ አበባ የጠራውን ሰላማዊ የተቃውሞ ሰልፍ አስመልክቶ እነዚህ ቆሞ ቀሮች የሀገር ገጽታ ለማበላሸት ደፋ ቀና ይላሉ፣ አርፎ ቢቀመጡ ይሻላቸዋል ብለዋል። ዮሴፍ ሲቡም በዚሁ የሰማያዊ ፓርቲ የተቃውሞ ሰልፍ ጥሪ ላይ ነው አስተያየት የላኩት። የሰማያዊ ፓርቲ በአሁኑ ጊዜ ተቻኩሎ ሰላማዊ የተቃውሞ ሰልፍ መጥራቱ አስፈላጊ አይመስለኝም

ከ33ቱ የተቃዋሚ ፓርቲዎች ጋር ጥሪውን አቀናጅቶ ቢወጣ ውጤታማ ይሆናል ብለዋል። አለበለዚያ ግን መንግሥት በተናጠል የሚወጡትን ለመምታት ይቀለውና የሌሎችንም ቅስም መስበሪያነት ሊጠቀምበት ይችላል። ለተቃውሞ ከወጣችሁ በኅብረት ውጡ ብለዋል። በውቤ ጌትነት የኢሜይል አስተያየት እናበቃለን። እውነት ለመናገር ከሆነ ይላሉ አቶ ውቤ ጌትነት፣ እውነት ለመናገር ከሆነ ሰማያዊ ፓርቲ እያደረገ ያለውን እንቅስቃሴ

ከገዢው ፓርቲ ባለስልጣናትና ደጋፊዎቹ በስተቀር ሁሉም ኢትዮጵያዊ ሊጋራው የሚገባ ሀገራዊ ጥሪ ይመስለኛል። ፓርቲው ያነሳቸውን መሰረታዊ ጥያቄዎች በጥልቀት ለተመለከታቸው ጊዜው አይፈቅድም እንጂ እንኳንስ ሰላማዊ ሰልፍ የትጥቅ ትግልም የሚያንሰው ነው። እስኪ እናንተ ፍረዱ። ሰው በሀገር ውስጥ መስራት አትችልም ከተባለ ምስኪን ወገኖቻችን በየአረብ ሀገሮች እየሄዱ መከራ ቢደርስባቸው

የት ጋ ነው ወንጀሉ ያለው? ለዲሞክራሲ መስፈን የሚጥሩ ሰዎች አሸባሪ ተብለው በየወህኒው ከተጣሉ የቱ ጋ ነው ዲሞክራሲ አለው የሚባለው? ይሉና ይቀጥላሉ። ሰማያዊ ፓርቲ በጠራው ሰልፍ ወቅት ከቦሌ ሸራተን፣ ከሸራተን አፍሪካ ህብረት እየተመላለሱ ኢትዮጵያ አድጋለች እያሉ ለሚለፍፉ የአፍሪቃ መሪዎች በዚህ መንግሥት ላይ ያለንን መራር ሀዘን የምናሰማበት ይሆናል ብዬ ተስፋ አድርጋለሁ ብለዋል።

አድማጮች ለተሳትፏችሁ ሁላችሁንም በጣም እናመሰግናለን። የነጻ አስተያየት መቀበያ መስመሮቹ ከእናንተ ለእናንተ የተዘረጉ በመሆናቸው እንትጠቀሙባቸው እናበረታታለን። በስልክ መስመራችን 2022059942 የውስጥ መስመር መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድም የዘውትር ግብዣችን ነው። በኢሜይል ለምትጠቀሙ አድራሻችን ሆን አት ቪኦኤ ኒውስ ዶት ኮም ነው። ጻፉልን። በቪኦኤ አምሐሪክ ፌስቡክ አድራሻችንን ተነጋገሩ።

አሁን ሶስት ሰዓት ተኩል ተቃርቧል። ወደ ሁለተኛው አጋማሽ ቅንብሮች በሙዚቃ እንሸጋገራለን። ኩኩ ሰብስቤ አይናፋር ትላለች።

አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። እስከ አራት ሰዓት ድረስ ከእናንተው ጋር ነን። አሁን ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። ወደ ቀዳሚው ርዕስ ስናልፍ የኦሮሞ ጥናቶች ማህበር የመብቶች ረገጣዎችን ያካሄዳል በሚለው የኢትዮጵያ መንግስት ላይ ዩናይትድ ስቴትስ ጫና እንድታሳድር ጠይቋል።

ማኅበሩ ጥያቄውን ያቀረበው ወደ ኢትዮጵያ እንደሚጓዙ ለተሰማው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባስገባው ደብዳቤ ነው። የደብዳቤውን ይዘት ተመርኩዞ የኦሮሞ ጥናቶች ማኅበርን የዚህ ዓመት ፕሬዚደንት ዶክተር ሞሲሳ አጋን ሰለሞን አባት አነጋግሮ ተከታዩን ዘገባ አጠናቅሯል።

ዋና ጽሕፈት ቤቱ ሚኔሶታ ዩናይትድ ስቴትስ የሚገኘው የኦሮሞ ጥናቶች ማኅበር ጥያቄዎቹን የያዘውን ደብዳቤ ለውጭ ጉዳይ መሥሪያ ቤቱ የኢትዮጵያ ዴስክ ያስገባው ማክሰኞ ሚያዝያ 28 2005 ዓ ም ነው። የማኅበሩ ሊቀመንበር ዶክተር ሞሲሳ አጋ ለዴስኩ ተጠሪ ላውራ ሃርቢ በጻፉት ማስታወሻና ለውጭ ጉዳይ ሚኒስትሩ ባያያዙት ዋና ደብዳቤ ላይም በሰፈረው መሠረት ቀደም ሲልም ተመሳሳይ ጥያቄዎቻቸውን በሰልፍና በደብዳቤ ለውጭ ጉዳይ መሥሪያ ቤቱና ለቀደሙት የውጭ ጉዳይ

ሚኒስትር ሂላሪ ክሊንተን ሲያሳውቁ መቆየታቸውን አስታውሰዋል። ማኅበራቸውም በአፍሪካ ቀንድ ግዙፉ ከኢትዮጵያም ሕዝብ ወደ አርባ ከመቶ የሚሆነውን በሚሸፍነው የኦሮሞ ሕዝብ ላይ የሚካሄዱ ጥናቶችን ለማበረታታትና ለመደገፍ ኦሮሞ በሆኑና

ኦሮሞ ባልሆኑም ምሁራንና አዋቆች የተቋቋመ መሆኑን ጠቁመዋል። የኢትዮጵያ መንግስት በኦሮሞና በሌሎችም ሕዝቦች ላይ የሰብአዊ መብቶች ረገጣዎችን ያካሂዳል የሚሉት የኦሮሞ ጥናቶች ማህበር ፕሬዚደንት ዶክተር ሞሲሳ አጋ የአሁኑን ደብዳቤ የጻፉበትን ምክንያት ሲናገሩ እንዲህ ብለዋል። ሚስተር ጆን ኬሪ ወደ ኢትዮጵያ ለመሄድ እየተዘጋጁ ናቸው የሚል ሚዲያ ላይ ስለሰማን

ከዚህ በፊት ደግሞ በኢትዮጵያ ላይ በኦሮሞ ህዝብና በሌሎች ህዝቦች ላይ የሚደርሰው በኢትዮጵያ መንግስት በኩል የሚደርሰው የሰብአዊ መብት ረገጣ

እንደሚያሳስበን በተደጋጋሚ ደብዳቤ ጽፈን ስለነበረ፣ አንደኛ አላስደሰተንም። ከኢትዮጵያ መሪዎች ጋራ እሳቸውን የሚያክል የተከበረ የአሜሪካ መንግስት ባለስልጣን ይሄንን ሰብአዊ መብት ረገጣ በሚያካሄድ መንግስት ጋር ግንኙነት ሄዶ ኦፊሻል ማድረጉ አልተደሰትንም፣ አለመደሰታችንን ነው የገለጽ ነው። በሁለተኛ ደረጃ ደግሞ ኦኬ፣ ከሄዳችሁ ደግሞ

መሄዳችሁ ካልቀረ እነዚህ እነዚህን ጥያቄዎች ጠይቁ።

ይህንን መንግስት ብለን እንደ አንድ ሶስት የሚሆኑ ዲማንዶችን ነው ያቀረብነው እንዲጠይቁ ማለት ነው። የውጭ ጉዳይ ሚኒስትሩ በኢትዮጵያ ቆይታቸው ወቅት ለባለስልጣናቱ በግንባር እንዲያነሱላቸው እንፈልጋለን ብሎ የኦሮሞ ጥናቶች ማህበር ያሰፈራቸው ጥያቄዎች ኢትዮጵያ ውስጥ ያሉ የፖለቲካ እስረኞችን ሁሉ እንዲፈታ፣ የኢትዮጵያ መንግስት የኦሮሞ ገበሬዎችን በኃይል እያፈናቀለ መሬታቸውን ለውጭና ለትግራይ ነዋይ አፍሳሾች ማከራየቱን እንዲያቆም፣ የኢትዮጵያ መንግስት የፕሬስ የመናገርና የመሰብሰብ ነጻነቶችን እንዲያ

ብር የአሜሪካ ድምፅን ጨምሮ የራዲዮ ስርጭቶችን ማፈኑንና ዌብሳይቶችን መጋረዱን እንዲያቆም እንዲጠይቁ የሚሉ ናቸው። ምንም እንኳ የአሜሪካው ከፍተኛ ባለስልጣን የኢትዮጵያ ጉዞ ባያስደስታቸውም የአሜሪካ መንግስት ኢትዮጵያን ጨምሮ በአፍሪካ ጉዳዮች ውስጥ መግባቱን እርዳታ መስጠቱን እንደማይቃወሙ ዶክተር ሞሲሳ አመልክተዋል። የአሜሪካ መንግስት ኢትዮጵያንም ሆነ ሌሎች አገሮችን ቢረዳ ተቃውሟችን እዛ ላይ አይደለም። አሁን ችግሩ ያለው እርዳታው

የማይገባበት ቦታ ነው የሄደው። በስልጣን ላይ ያለው የኢትዮጵያ መንግስት ይሄንን እርዳታ ተጠቅሞ አገሪቱን እያለማ አይደለም። እያደረገ ያለው ጠመንጃ እየገዛበት፣ ታንክ እየገዛበት፣ እንደ ኦሮሞ ያሉትን ህዝቦች የሚያፍንበት ሴኪሪቲ እያሰለጠነ፣ ለሰብአዊ መብት ረገጣ ነው የሚጠቀምበት። እንግዲያውስ ገንዘባቸውን ከሰጡ ከረዱ

ይሄ ገንዘባችን የት ነው የሚሄደው? የሚለውን መጠየቅ ኃላፊነት አለባቸው። እንዳውም እኛ የሚሰማን የአሜሪካ መንግስት የሰብአዊ መብት ረገጣውን በተዘዋዋሪ እንዳካሄደብን ነው የሚሰማን። ለምን?

እሱ ነው የሚረዳው። እሱ ነው ያን መንግስት ቀጥ አርጎ የያዘው እና ያ ነው የተቃውሟችን መነሻ። የአሜሪካ መንግስት የሚሰጠው እርዳታ የት እንደሚገባ መከታተሉንም እንደሚጠራጠሩ የጠቆሙት ዶክተር ሞሲሳ አጋ የውጭ ጉዳይ ሚኒስትር ኬሪ በአሁኑ ጉብኝታቸው ወቅት የፖለቲካ እስረኞች እስካልተፈቱ ድረስ እርዳታ አንሰጥም ብለው ለኢትዮጵያ ባለስልጣናት በቀጥታ እንደሚነግሯቸው እንደሚፈልጉ ተናግረዋል። የተወሰኑ ሰዎች ስም ዝርዝር ጠቃቅሰናል፣ ግን መጥቀስ አይቻልም ምክንያቱም በአስር ሺዎች የሚቆጠሩ ነው

ኦሮሞ ብቻ የታሰሩ እኛ ብዙ መረጃ አለን፣ በእስር የሚማቅቁ ማለት ነው። ለምሳሌ የሙስሊም ሊደሮች ታስረዋል እና አቶ በቀለ ገርባ እና አቶ ኦልባና ሌሊሳ የመሳሰሉ የኦፖዚሽን መሪዎች ታስረዋል። ሌሎች ሲቪል የሆኑ ሰዎች ተጠርጥረው ቴሮሪስት ተብለው

መንግስቱን የሚቃወም በሙሉ እንደታሰረ ነው። ከሁሉም የህብረተሰብ ክፍል ማለት ነው። እና እነዚህ ሰዎች እንዲፈቱ በተለይ በተለይ ደግሞ አስረግጠን ጠየቅነው። ይሄ መንግስት እሳቸው እዛ በሚሄዱበት ጊዜ እንደተለመደው በኢትዮጵያ የፖለቲካ እስረኞች የሉም የሚል ነው የሚነግራቸው። አዎ ትክክል ነው ያሉት። ብዙ ጊዜ የኢትዮጵያ ባለስልጣናት የሚሉት በሚሰሩት ስራ ወይም በመናገራቸው ወይም በፖለቲካ ተቃውሟቸው ወይም በእንቅስቃሴያቸው የታሰሩ የሉም፣ የፖለቲካ እስረኞች የሉም። በወንጀል አድራጎ

ሰዎች ተይዘው ተፈርዶባቸው የታሰሩ ሰዎች ናቸው ነው እያሉ የሚናገሩት፣ ፈጠራ ነው። በጣም የሚያሳዝን ነው። ሰለሞን፣ የፖለቲካ እስረኞች የሉም ይላሉ። የሚመሰክሩባቸው ደግሞ ራሱ የዩኤስ ስቴት ዲፓርትመንት የሚያወጣው ሪፖርት ነው። የሌላውን የሁማን ራይትስ ዎች፣ አምኒስቲ ኢንተርናሽናል ሌለማት የሚዘረዝረውን እኛ ራሳችን በግላችን የምናካሄደው ጥናት አለ ስፍር ቁጥር የሌለው። ያን ሁሉ እያዩ የለም የፖለቲካ እስረኛ የለም ነው የሚሉት አይናቸውን በጨዋጥበው ማለት ነው እንዲህ

ታልሉ እንደነ አቶ በቀለ ገርባ እንደነ አቶ ኦልባና ሌሊሳ እንደነ እስክንድር ነጋ የሙስሊም መሪዎች የታሰሩ በሙሉ የፖለቲካ እስረኞች ናቸው። ይሄንን ማወቅ አለባቸው ነው። እንግዲህ አንደኛው ነጥብ እሱ ነው። የአሜሪካ መንግስት ያ ቃል ግን እንግዲህ ከራሳቸው ጥቅም አኳያ አይተው ይሁን ከምን እንደሆነ አላቅም፣ እርምጃ አይወስዱም እስካሁን እንዳየ ነው። እኛ መጠየቃችንን አናቆምም። የኦሮሞ ህዝብም ሆነ ሌሎች የኢትዮጵያ ህዝቦችም ይሄ ነገር እንዲቆም እንዲጠይቁ፣ ግፊት እንዲያደርጉ ነው ጥሪዬን የማቀርቡ።

ሞ ገበሬዎች በኃይል እየተፈናቀሉ መሬቶቻቸው ለባለ ሀብቶች እንደሚሰጡ በጠቀሱበት ሁለተኛው ጥያቄያቸው ላይ የሀገር ውስጥ ባለ ሀብቶች እንዲያውም የጎሳ ስም ተጠርቶ መጠቀሱን ለዶክተር ሞሲሳ አጋ አንስቼላቸዋለሁ ምን ማለት እንደሆነ እንዲያስረዱኝ ጠይቄያቸው ነበር እዚች ላይ ትንሽ ሊገልጽልህ ለምን ትግራይ እንዳልክ ነው መሰለኝ ለማወቅ የፈለግከው አዎ አዎ እንግዲህ ይሄ ወደ መሰረታዊው ችግር ያመጣናል

መሰረታዊ የኢትዮጵያ መሰረታዊ ችግር አሁን ስልጣን የያዙት የኢትዮጵያ መሪዎች መሰረታቸው ትግራይ ነው ማለት ሲጀምሩ ቲፒኤልኤፍ የትግራይ ነጻ አውጪ ተብለው ነው ነጻነት ግንባር ተብለው ነው የጀመሩት።

ትግራይን ነጻ ካወጡ በኋላ ሌሎችን በነሱ ቁጥጥር ስር ያሉ ኦሮሞዎችንም ሌሎችንም ሌሎችንም አደራጅተው ኢፒአርዲኤፍ የሚል ከበር ሰጥተውት ነው አሁን ኢትዮጵያን እየገዙ ያሉት። ኢትዮጵያን ከገቡ በኋላ ጠቅላላ የአገሪቱን ኢንፍራስትራክቸርና የኢኮኖሚ መዋቅር፣ የፖለቲካ መዋቅር፣ የደህንነት መዋቅር፣ የሚሊተሪ መዋቅር፣ ሁሉን ነገር በራሳቸው

ኮንትሮል ውስጥ ነው ያስገቡት ያ ምንድን ነው የፈጠረላቸው የኢኮኖሚውንም መዋቅር እንደፈለጉ የያዙትን የፖለቲካል ስልጣን ተጠቅሞ እንደፈለጉ አማስ እንዲያደርጉ እንዲያስበሰብሱ ነው ያደረጋቸው ስለዚህ ከዚህ የተነሳ አንዳንድ የትግራይ ተወላጆች ራሳቸው ትልቅ ከበርቴ ወይም ኢንቨስተር

ራሳቸው ከውጭ ኢንቨስተሮች ጋር እኩል ተቀምጠው የኦሮሚያን እና የጋምቤላን የተለያዩ እንትኖችን የሚገዙበትና ራሳቸውም ገዢ ናቸው ማለት ነው። ሀብት አላቸው። ሀብታሞች ሆነዋል ማለት ነው። ወደ ሀብታምነት ተቀይረዋል።

በዛ ምክንያት ነው ይሄንን ያልነው። ይሄንን በተመለከተ የላንድ ግራብን በተመለከተ በተለየ በተለይ ለዩናይትድ ኔሽን የጻፍነው ደብዳቤ አለ። እዛ ላይ አንዳንድ ነገሮችን ጠቃቅሰናል። በየአኑዋል ኮንፈረንስ እናካሄዳለን። ኦሳ አኑዋል ኮንፈረንስና ሚዲር ኮንፈረንስም በዚሁ ባለፈው ማርች እንኳን ሚዲር ኮንፈረንስ አካሄደናል። የላንድ ግራብ ጥያቄ ያልተነሳበት ጊዜ የለም። በዛ ላይ ነው እንግዲህ ይሄን ለዛ ነው ይሄንን የትግራይ የሚለውን በጠቅላላ የትግራይን ሕዝብ የሚመለ

ከታ አይደለም። አዝናለሁ እንደዛ በማለታችን እናዝናለን። እንደዛም ብለው የትግራይ ተወላጆች እንዲወስዱ አንፈልግም። ግን ጥቂት የትግራይ ተወላጆች ደግሞ ባላቸው የስልጣን ያለው መንግስት የያዘውን ስልጣን መከታ በማድረግ ራሳቸውን ወደ ከፍተኛ ከበርቴ እንዳሸጋገሩ እና በመሬት መግዛቱም

ሌሎችም ኢንቨስት በማድረግም ላይ ከውጭ ሀገር ሰዎች ጋር፣ ከፍተኛ ገንዘብ ካላቸው ሰዎች ጋር ኮምፒት እንደሚያደርጉ እየታወቀ ነው። እነዛን ለመጥቀስ ነው እንደዛ ያለ የኦሮሞ ጥናት ማህበርና ሌሎችም አጋሮቹ ተመሳሳይ ጥያቄዎችን ለውጭ ጉዳይ መስሪያ ቤቱና ለባለስልጣናቱ በደብዳቤም በሰልፍም ቀደም ሲል ሲያቀርቡ መቆየታቸው ይታወቃል። ለመሆኑ የአሁኑ ጥያቄያቸው መጨረሻስ ምን ይሆናል ብለው ይጠብቃሉ? ተደማጭነትስ አላችሁ ወይ? ተደማጭነት አላችሁ?

አላውቅም። እንግዲህ ተስፋ የምናደርገው ደብዳቤያችንን ዝም ብለው ወርውረው እንደማይተዉ ነው፣ እንደሚጠይቁ ነው። አልፎ አልፎ መልስ ይሰጠናል። በተለይ ከፕሬዚዳንት ኦባማ አስተዳደር ለነሱ ዳይሬክትሊ የጻፍነው ደብዳቤ ሁልጊዜ ይመለስልናል። የሚመልሱት መልስ ግን ድፍን ነው፣ እኛም የምንጠብቀው አይደለም እንግዲህ

መከታተል የሚባለው እንግዲህ ደግሞ ተከታተልን። ሌላ ደብዳቤ መጽሐፍ እንደገና፣ ባለፈው ለምሳሌ ሰላማዊ ሰልፍ ወጥተን ነበር፣ በጃንዋሪ ላይ እንደዚሁ ሰላማዊ ሰልፍ መተን ደግሞ እንጠይቃለን እንጂ ዳይሬክት ኮንታክት አላደረግንም። በግለሰብ ደረጃ ዳይሬክት ኮንታክት ያደረግንባቸው አንድ ሁለት ጊዜዎች ጊዜያት አሉ። በእኔ ዘመን አይደለም ያ የኦሳ ፕሬዚዳንት አንድ አመት ብቻ ነው የሚቆየው። እኔ ከአንድ አመት በኋላ እንዳውም እለቃለሁ። በአጠቃላይ ተስፋ የምናደርገው የጻፍነው ደብዳቤ ዝም ብለው አይተውም። ያውቁታል እኮ

አያውቁም ማለት አይደለም፣ ያውቁታል። ግን ምን እናድርግ የሚል ነው እንግዲህ እነሱን የሚቸግራቸው ይመስለኛል፣ እንደሚገምተው ማለት ነው። ለምን ይቸግራቸዋል ብለው ያስባሉ? የአሜሪካ ስትራቴጂክ ኢንትረስት አላቸው እነሱ በኢትዮጵያ የፖለቲካል ኢንፍሉዌንሳቸውን ሉዝ ማድረግ አይፈልጉም።

የማይፈልጉ ከሆነ ደግሞ ከሆነ ጋር ከሆነ አካል ጋር ግንኙነት መፍጠር አለባቸው። በዛ አካባቢ ለጊዜው ተቃዋሚዎች የኢትዮጵያ ተቃዋሚዎችም ተዳክመው ባሉበት ሰዓት በዛ አካባቢ ሀይል ያለው እነሱን ሆኜ ነው የምናገረው። እንግዲህ ትክክል ነው ማለት አይደለም። እንደዛ ብለው ያስቡ ይሆናል

ያ ግን አመለካከት ትክክል አይደለም ባዮች ነነኛ ትክክል አይደለም። ምክንያቱም የአሜሪካ መንግስት አርቆ ማሰብ አለበት ለ ፎር ጄኔሬሽንስ ማሰብ አለበት። ይሄ መንግስት ለጊዜው ጠንካራ ቢመስልም ይወድቃል እንደ ማንኛውም መንግስት። ከወደቀ ደግሞ የህዝቡን

ልብ የኢትዮጵያን ህዝብ ልብ ማሻከር የለበትም። የአሜሪካ መንግስት ወገንተኝነቱን ከህዝቡ ጋር ማድረግ አለበት ብለን ነው ጥያቄያችንን በተደጋጋሚ የምናቀርበው። ዶክተር ሞሲሳ አጋ ለቪኦኤ የሰጡት ሙሉ ቃለ ምልልስ በዌብሳይታችን ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ ይገኛል። የኦሮሞ ጥናቶች ማህበር ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እንዲደርስ ለሚኒስቴር መስሪያ ቤቱ ያስገባው ደብዳቤ ሚኒስትሩ ወደ አዲስ አበባ ከመብረራቸው በፊት እንደሚደርሳቸው የውጭ ጉዳይ መስሪያ ቤቱ አረጋግጦል

ይገልጹልናል። ስለ ኦሮሞ ጥናቶች ማህበር ጥያቄዎችና ስለ ደብዳቤው ይዘት ለመነጋገር ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ደውዬ የሚመለከታቸውን ባለስልጣን አቶ ዋሃደ በላይን ለማግኘት ሞክሬ ነበር። መልእክት አኑሬ ያለሁ እስካሁን ምላሻቸውን አላገኘሁም። ለአሜሪካ ድምፅ ሰሎሞን አባተ ዋሽንግተን።

ተከታዩ ቅንብር ኢትዮጵያ በጋዜጦች ይላል። አዘጋጅና አቅራቢዋ አዳነች ፍሳሐዬ ናት። ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ለኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። ኢትዮጵያ ኢትዮጵያዊ ሰላም ጠባቂና አንድ የጎሳ መሪ በአብየ ክልል መገደላቸውን አውገዘች። የኢትዮጵያ አየር መንገድ

ካሳ እንደሚጠይቅ አስታወቀ። ብራዚል፣ ሩሲያና ህንድ ለኢትዮጵያ የባቡር ሃዲድ ስራ ብድር እንዲሰጡ ድርድር እየተደረገ እንደሆነ ተዘገበ። ኢትዮጵያ የኢኮኖሚ እድገትን በሚመለከት ሁለት ገጽታ አላት ተባለ። የሚሉትን ዘገቦች ነው ዛሬ የምንመለከተው። የኢትዮጵያ መንግሥት ሱዳንና ደቡብ ሱዳን የኔ ነው በሚሉት አብዬ ክልል

አንድ ኢትዮጵያዊ ወታደርና አንድ የጎሳ መሪ መገደላቸውን ባለፈው ማክሰኞ እንዳወገዘ ሱዳን ትሪቡን ጋዜጣ ዘግቧል። ኢትዮጵያዊ ሰላም ጠባቂ ወታደርና የኢንኮንግ ዲንቃ ጎሳ መሪ ኳል ደንኳል ባለፈው ቅዳሜ የተገደሉት በአብዬ በተመደበው የተባበሩት መንግሥታት ኃይል ታጅቦ ይጓዝ የነበረው ካሚዮን ሚሰሪያ የተባሉት አርብቶ አደር የአረብ ጎሳ ታጣቂዎች አድፍጠው ባጠቁት ወቅት እንደሆነ ጋዜጣው ጠቅሷል።

ሁለት ሌሎች ሰላም ጠባቂዎችም ከባድ ጉዳት ደርሶባቸዋል። አንደኛው ወደ ኋላ አረፈ። የኢትዮጵያ መንግስት በኢትዮጵያ ሰላም ጠባቂዎች ላይ ያነጣጠረው ግድያንና ጥቃትን አጥብቆ ያወግዛል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ አስገንዝበዋል። እንዲህ አይነቱ ተግባር በቅርቡ በጁባና በካርቱም መካከል የተፈረመውን ስምነት በተለይም ነዳጅ ዘይትን ወደ ውጭ የመላክ ስምነቱን

አደጋ ላይ ሊጥል አይገባም ሲሉም ቃል አቀባዩ አሳስበዋል። አያይዘውም አምባሳደር ዲና የግድያው ተግባር የኢትዮጵያ ሰላም ጠባቂዎች በአካባቢው የሰላም ተልእኳቸውን ከማካሄድ እንደማያቆማቸው ሲያረጋግጡ፣ ኢትዮጵያ የሱዳንና የደቡብ ሱዳን ተአማኒ ወዳጅ መሆኗ ይቀጥላል ማለታቸውን ሱዳን ትሪቡን ጠቁመዋል። በአሁኑ ወቅት አራት ሺ የሚሆኑ ኢትዮጵያውያን ሰላም ጠባቂዎች ሰሜንንና ደቡብ ሱዳንን በሚያዋስነው ድንበር ሰላም ለመጠበቅና

የድንበር ቅየሳውን ተግባር ለመቆጣጠር ተመድበው እንደሚገኙ ሱዳን ትሪቡን ጋዜጣ አውስቷል። ሲቢኤስ ኒውስ የተባለ የአሜሪካ ቴሌቪዥን ድረገጽ በዘገበው መሠረት ደግሞ ኢትዮጵያ 787 ድሪም ላይነር የተባሉት ዘመናዊ አይሮፕላኖቿ እንዳይበሩ ታግደው ለነበሩበት ጊዜ ከቦይንግ ካሳት ጠይቃለች።

የኢትዮጵያ አየር መንገድ ድሪም ላይነር አይሮፕላኖቹን በቅርቡ እንደገና ማብረር የጀመረው በሌሎች ተመሳሳይ አይሮፕላኖች ውስጥ ተከሰተ የተባለው የባትሪ ችግር ከተስተካከለ በኋላ ነው። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም

እስካሁን ባለው ጊዜ አየር መንገዱ አይሮፕላኖቹ ወደ በረራ እንዲመለሱ በማድረግ ጉዳይ ላይ አትኩሮ እንደነበር ገልጸው የኩባንያው ቀጣይ ስራ ከቦይንግ ኩባንያ ጋር ስለ ካሳ ጉዳይ መነጋገር መጀመር ነው ሲሉ ለአሶሺየትድ ፕሬስ የዜና አገልግሎት እንደተናገሩ ሲቢኤስ ኒውስ ድረገጽ ጠቅሷል። ድሪም ላይነር ጀት አይሮፕላኖችን የሰራው ቦይንግ ኩባንያ ቃል አቀባይ ዳንኤል ሞዝሊ ኩባንያው ካሳን በሚመለከት ካለፈው ጥር ወር አንስቶ

ከደንበኞች ጋር ሲነጋገር እንደቆየ ጠቁመዋል። በዓለም ደረጃ አገልግሎት ላይ ውለው የነበሩት አምሳ ድሪም ላይነር አይሮፕላኖች በሁለት ድሪም ላይነሮች ላይ በታየው የባትሪዎች ችግር ምክንያት ባለፈው ጥር ወር እንዳይበሩ ታግደው እንደነበር ይታወሳል። ብሉምበርግ የዜና አገልግሎት ደግሞ ኢትዮጵያ የባቡር ሀዲድ ለመገንባት

ብድር ለማግኘት ከብራዚል ከሩሲያና ከህንድ ጋር እየተደራደረች ነው። ከቻይናና ከቱርክ ኩባንያዎች ጋርም ባለፈው ዓመት እንደተስማማች የሀገሪቱ የባቡር ኩባንያ ኃላፊ ተናግረዋል ይላል። የሩሲያ መንግሥት ውላድሮ በኬንያ ሰሜን ምስራቅ ጠረፍ ሊሰራ ከታቀደው ላሙ ወደብ ጋር የሚያገናኘውን 587 ኪሎ ሜትር የሚሆን ደቡባዊ የባቡር ሃዲድ መስመር ለመስራት የሚያስፈልግ ብድር ትሰጣለች ሲሉ

የኢትዮጵያ የባቡር ሀዲድ ኮርፖሬሽን ዋና ስራ አስኪያጅ አቶ ጌታቸው ብሩ ባለፈው ወር ተናግረው ነበር። የብራዚል ኩባንያዎች ደግሞ ወደ ደቡብ ሱዳን የሚያመራውን 439 ኪሎ ሜትር የባቡር ሀዲድ መስመር ሊሰሩ ይችላሉ። ህንድ በበኩሏ ወደ ጅቡቲ ወደብ የሚዘረጋውን የባቡር ሀዲድ ለመስራት ብድር ለመስጠት እያሰበች ናት ሲሉ ባለሥልጣኑ እንደተናገሩ ብሉምበርግ የዜና አገልግሎት አውስቷል።

ኢትዮጵያ በ118 ቢሊዮን ብር በኤሌክትሪክ ኃይል የሚንቀሳቀስ 4744 ኪሎ ሜትር የሚሆን የባቡር ሀዲድ ለመስራት አቅዳለች ሲል ብሉምበርግ የዜና አገልግሎት ዘግቧል። የቢቢሲ ኒውስ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ዜና ድረገጽ በበኩሉ

አፍሪቃ ከረድኤት ጥገኝነት ልትወጣ የሚችለው እንዴት ነው? በሚል ጥያቄ ባወጣው ዘገባ ከጠቀሳቸው ሀገሮች መካከል ኢትዮጵያ አንዷ ናት። ኢትዮጵያ ሁለት ገጽታ ያላት ሀገር ናት ይላል የቢቢሲው ድረገጽ። ኢትዮጵያ እንደ ብዙዎቹ የአፍሪቃ ሀገሮች በዓለም ደረጃ ፈጣን ኢኮኖሚ እድገት በማሳየት ላይ ካሉት አንዷ ናት። እንደ አውሮፓ አቆጣጠር ከ2004 ዓ.ም አንስቶ ኢኮኖሚዋ በ በአስር ከመቶ ሲያድግ ቆይቷል።

ከቅርብ ዓመታት ወዲህ ደግሞ የውጭ መዋለ ንዋይ ትኩረት ትስባለች። ይሁንና የኢትዮጵያ እድገት የሀገሪቱን ሙሉ ገጽታ አያሳይም ይላል የቢቢሲው ዘገባ። አሁንም ቢሆን ኢትዮጵያ በዓለም ደረጃ በድህነት ከሚፈረጁት ሀገሮች አንዷ ናት። ከጠቅላላው ሕዝቧ አንድ ሶስተኛው በቀን ከአንድ ዶላር ያነሰ ገቢ ነው ያለው። አቻምና አምስት መቶ አራት ሚሊዮን ዶላር የሚሆን ገንዘብ አግኝታለች። ከብሪታንያ የተቀበለችው ገንዘብ

በዛኑ ዓመት ትልቋ የረድኤት ተረካቢ እንድትሆን አድርጓል። በብሪታንያ የኢትዮጵያ አምባሳደር ብርሃኑ ከበደ ከብሪታንያ ከአውሮፓ ሕብረትና ከአፍሪቃ የልማት ባንክ የሚገኘው ገንዘብ በአብዛኛው የሚውለው በጤና ጥበቃ በትምህርትና ንጹሕ የመጠጥ ውሃ አገልግሎት በማቅረብ ላይ ነው ሲሉ እንዳስረዱ የቢቢሲው ዘገባ ጠቅሷል። አምባሳደሩ አያይዘውም ኢትዮጵያ በእርዳታ ላይ መተማመኑን

ለመቀነስ አላማ ግዙፍ የልማት ፕሮግራም መጀመሪዋን ጠቅሰው አላማችን ከረድኤት ወጥተን ወደ ንግድና መዋለነዋይ ማምራት ነው። ግባችን እንደ አውሮፓ አቆጣጠር እስከ 2020ና እስከ 2030 ዓ ም ባለው ጊዜ ውስጥ ያደገች ሀገር ምድብ ውስጥ መግባት ነው በማለት እንዳስረዱ ድረገጹ ጠቅሷል። እንደ አውሮፓ አቆጣጠር ከ1994 ዓ ም ወዲህ

ሰላሳ ዩኒቨርስቲዎች እንደተመሰረቱ ያስታወሱት አምባሳደር ብርሃኑ ከአራት ዓመታት በፊት ከተማሪዎቹ ሰባ ከመቶ የሚሆኑት በሳይንስ በቴክኖሎጂና በምህንድስና ሚና እንዲሰለጥኑ መደረጉን ጠቁመዋል። የቢቢሲው ዘገባ አያይዞም ኢትዮጵያ መሬት ለውጭ መዋለንዋይ አፍሳሾች ለማከራየት ስትል በአስር ሺዎች የሚቆጠሩ ሰዎችን ከመሬታቸው እንዲፈናቀሉ አድርጋለች የሚል ክስ ቢቀርብባትም

እርዳታ ማግኘቷ ቀጥሏል ሲል የቢቢሲ ኒውስ ድረገጽ ዘገባ ጠቁሟል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።

ውድ አድማጮች የመጨረሻው የአርብ ቅንብር ላይ ደርሰናል። እሰጥ አገባ ጽሕፈት ቤቱ እዚህ ዋሽንግተን የሆነው ታዋቂ ዓለም አቀፍ የጥናት ተቋም ደ ሄሪቴጅ ፋውንዴሽን ባለፈው ሳምንት ባወጣው ሪፖርት

ይቅርታ ባለፈው ሳምንት ባወጣው የሀገሮች የምጣኔ ሀብት ነጻነት ሰንጠረዥ በኢትዮጵያ ይዞታ መነሻነት በሁለት የምጣኔ ሀብት ባለሙያዎች መካከል የተካሄደ ክርክር ነው የዛሬ እሰጥ አገባ ርዕስ። የክርክሩ ተሳታፊዎች ዶክተር ተሾመ አዱኛ የምጣኔ ሀብት ባለሙያና በሲቪል ሰርቪስ ኮሌጅ የምጣኔ ሀብት ልማት ትምህርትና ሌሎች የምጣኔ ሀብት ጥናት ትምህርት ኮርሶች መምህር ሲሆኑ

ዶክተር አክሎግ ቢራራ ቀድሞ በዓለም ባንክ በተለያዩ የኃላፊነት ደረጃዎች ያገለገሉ ከፍተኛ የምጣኔ ሀብት ባለሙያና በኢትዮጵያ የምጣኔ ሀብት ጉዳዮች ላይ ያተኮረ መጽሐፍና ሌሎች በርካታ ጽሁፎችን ያበረከቱ ናቸው። የዚህ ፕሮግራም አዘጋጅና አቅራቢ ያሉላ ከበደ በምሽቱ ቅንብሩ በምጣኔ ሀብት ነጻነት መሰረታዊ ጭብጦች ላይ ያተኩራል።

ለአድማጮች መሰረት እናስይዝ። ትርጉሙን እንመልከት። የምጣኔ ሀብት ነጻነት ለምን ያስፈልጋል? ምንስ ማለት ነው? ከግለሰቦች ሕይወት ከዜጎች ሕይወት ጋር እንዴት ይያያዛል? በየተራ እንደው ባጫጭሩ የሁለታችሁን እይታ ከዚህ የጥናት ውጤት ድምዳሜ ጋር አድማጮች እንዲያዛምዱት እናድርግ። ዶክተር አክሎግ አዎ በጣም ቁልፍ ጥያቄ ነው። እኔም ራሴን ደጋግም የምጠይቅ መቼም አብዛኛውም ምንም እንኳ ኢትዮጵያ ባልኖርም

የምከታተለው ድል ኑሮኝ እከታተላለሁ። ከግለሰብ አንጻር እንየው። ነጻነት ማለት እኮ መብት ማለት ነው። አንድ ግለሰብ መሬት ገዝቶ አርሲ ውስጥ ወይም ደግሞ ጎንደር ውስጥ ወይም ደግሞ ትግራይ ውስጥ አንድ የኢኮኖሚ እንቅስቃሴ ለማቋቋም ይችላል ወይ? ያለ ፖለቲካ ተጽዕኖ በችሎታው ማለት ነው። ይችላል አይችልም የሚለውን ጥያቄ ብንጠይቅ

የሞ ኢብራሂም ዘገባ ከዚህ ጋር አብሮ ስለሚሄድ ስለ ሕግ የበላይነት ቦትስዋናን ከፍተኛ አድርጎ ሁለተኛ አድርጓታል። ኢትዮጵያ ግን አርባ ዘጠነኛ ነበረች። በተሳትፎ ማለትም ሰው ግለሰብ ሰው በኢኮኖሚው ላይ በመሳተፍ በመንቀሳቀስ ሰላሳ አምስተኛ ነበረች። አሁን ከዚህ ሄሪቴጅ ካወጣው ጋራ ምንም አይለያይም። ቀጣይነት ያለው እድል

ማለትም ያለምንም የፖለቲካ ተጽዕኖ ወይም ደግሞ ማንኛውም አይነት አድሎ የሌለበት የመንቀሳቀስ መብት አለ በሚለው ጥያቄ ላይ አርባ ዘጠነኛ ናት። በሰብአዊ እድገት ሂማን ዲቨሎፕመንት የሚሉት ነው በእንግሊዝኛ በሰብአዊ እድገት በኩል ኢትዮጵያ እኮ ከፍተኛ ገንዘብ ያላት ሀገር ናት። አራት ቢሊዮን ዶላር በአመት በእርዳታ ታገኛለች። ዲያስፖራው ደግሞ የሚልከው ማት ገንዘብ አለ። ይህ ሁሉ ተደማምሮ በሚታይበት ጊዜ

በሰብአዊ እድገት አርባ አራተኛ መሆን ከአፍሪካ ሀገሮች ከሀምሳ ሁለቱ ሀገሮች በጣም ዝቅተኛ ነው። ስለዚህ ለጠየቁኝ ጥያቄ የምሰጠው አስተማማኝ የሆነ ምንም አድሎ የሌለበት ማንም ግለሰብ በችሎታው ብቻ

ኢትዮጵያ ውስጥ የትም ቦታ እንደ ልቡ ሰርቶ እንደ ልቡ ወጥቶ ገብቶ እንደ ልቡ ወደ ውጭ እቃ ለመላክ ወደ አገር ቤት ለማስገባት እንደ ልቡ ብድር ለማግኘት እንደ ልቡ መሬት ለመያዝ እንደ ልቡ የትም ቦታ ለመስራትና ለመቅጠር መሳሰሉትን ይችላል ለማለት በጣም ያስቸግራል። ሌላው እነዚህ ወደ መቶ የተጣጉትና በመካከለኛ ደረጃ ያሉት ሀገሮች መስፈርቶቹ በሚታዩበት ጊዜ መንግስት ገንዘብ አለው፣ ገንዘቡን ለመዋቅራዊ ለውጥ ያውለዋል፣ ለልማት ያውለዋል

የሚል ነው ያለው። ሌላው የሚመጣው እርዳታ ህይወትን ያድሳል፣ የሰዎችን ኑሮ ያድሳል የሚል ነው። መዋቅራዊ ለውጥ ይኖራል ማለት ነው። ነገር ግን

አንዱ ችግር ምንድን ነው? መዋቅራዊ ለውጥ ለማምጣት ግዴታ የሰው መብት በሕግ መጠበቅ ይኖርበታል ማለት ነው። ሙስና እንዳይኖር ለምሳሌ የሙስና ተቋሙ ማንም በፖለቲካ ነፃ ሊሆን አይችልም የሚል ከስራ ላይ ሊዋል ይችላል ማለት ነው። እነዚህ ሁሉ ክፍተቶች አሉ። መልካም ዶክተር ተሾመ ተመሳሳይ ጥያቄ ነው ማነሳው። ግራና ቀኝ ሁለታችሁም የየበኩላችሁን አስተያየት እንድሰጡ ሙያዊ እይታችሁን ከምትመለከቱት ሁኔታ ጋር እንድታዛምዱ

የኢኮኖሚ ነጻነት ወይም የምጣኔ ሀብት ነጻነት ምን ትርጓሜ ያለው፣ ለምንስ ያስፈልጋል፣ ጠቀሜታው ምንድን ነው? እሺ፣ አመሰግናለሁ። ያው እንደተባለው፣ በሀሳብ ደረጃ አንድ ሀሳብ ያለን የምጣኔ ሀብት ነጻነት ማለት በአንድ ሀገር ውስጥ የህግ የበላይነት መስፈር እንዳለበት የሚያሳይ ነው። የምጣኔ ሀብት ነጻነት ሲባል ማንም ሰው የፈለገውን ሀብት ማፍራት የሚያሳይ ነው። በተለይ መንግስትን ደግሞ የሀብት አጠቃቀም ግልጽ በሆነ መንገድ

የሚያሳይ ነው። ሌላ ነጻ የሆነ መንቀሳቀስና ነጻ ህጎች፣ ነጻ ንግዶች፣ ነጻ የሆነ የኢኮኖሚ እንቅስቃሴ መኖር አለበት ነው። ይሄ ለምንድን ነው የሚያስፈልገው? አንድ ሰው ነጻ ሲሆን ነው አዲስ ነገር ፈጥሮ ሊሰራ የሚችለው። አንድ ሰው በፈለገበት መንገድ ሀብቱን ሲያደራጅ ነው የስራ እድል የሚከፍተው። አንድ ሰው ተፈጥሮለት ሀብት እንደ ልቡ ሲይዝ ነው ቴክኖሎጂም ሊያድግ የሚችለው በተለያየ መንገድ። በተለይ እንደ ኢትዮጵያ ባለ ሀገር ደግሞ

እንደዚህ አይነት ነገሮች የማይፈቀዱ ከሆነ በመንግስት ሀብት ብቻ ስሬት ያለውን ችግር መፍታት ስለማይችል የምጣኔ ሀብት ነፃነት ከምንም በላይ አስፈላጊና ለሀገሪቷም በአጠቃላይ ለማህበረሰቡ በጣም የሚያገለግል ነው ማለት ነው። እንዳለ ሆኖ ምናልባት በሀሳብ ደረጃ እንዲከስማማል እነዚህን ሀሳቦች ወደ ተግባር ስናያቸው ነው። ለምሳሌ ሀብት ማፍራት ላይ እኔ አዲስ አበባ የሰራውን ምን ያህል ሀብት ሰራ የሚለውን ምናልባት ከመረጃ ይልቅ ባይን ማየት

የሚመረጥ ነው። ሌላ ነጻነትም አሁን ለምሳሌ የተለያዩ የንግድ ሪፎርሞች እየተካሄድ ነው። በተለይ መንግስት ግብርን በተመለከተ መንግስት የሚገባባቸውን አካባቢዎች ፕራይቬት ሴክተሮች የግል ሴክተሩ የማይገባበት ቦታ ላይ በመግባት የሰዎችን ሀብት የማፍራት እንቅስቃሴዎችን በማጠናከር ላይ ይገኛል። ስለዚህ እነዚህ እያንዳንዱ በግል ሴክተሩ የሚካሄደው፣ በመንግስት በኩል የሚካሄደው በሀገሪቷ ውስጥ የምጣኔ ሀብትን ነጻነት

በሚያጠናክር በሚያሳይ ሁኔታ ነው እየሄደ ያለውና ሀሳቡን ስለጠየከኝ ይህንን ነው መናገር የምፈልገው። ግን በተለይ ይሄ አንዳንድ ከመረጃዎቹ ጋር እኔ አንዳንድ ማለት የማያልኩበት በተለያየ መንገድ ያሉ መረጃዎች አሉ። ለምሳሌ ይሄ በተለያዩ ኢንዱስትሪ ውስጥ ያለውን ካየን፣ የመንግስት በስራ ፈጠራ ራሱ የግል ሴክተሩ ነው ከመንግስት እየተሻለ የመጣው ኢንቨስትመንትም ካየን፣ በተለያዩ ኢንቨስትመንቶች ካየን የመንግስት ሳይሆን የግል ሴክተሩ ነው

ይህን እያሳየ ያለ ነው። ንግድ ባንክን ራሱ ከሌሎች ባንኮች ጋር ስናወዳደር በብር ማስቀመጥ ወይንም በተለያየ ብራንች እንኳን በመክፈት የግል ባንኮች ከመንግስት ባንኮች እየተሻሉ የመጡበት ሁኔታ ላይ ነው ያሉት። ስለዚህ ምናልባት እነዚህን ሁሉ በምናይበት ወቅት የምጣኔ ሀብት ነጻነት ምን ያህል አስፈላጊና ለሀገሪቷም ወሳኝ እንደሆነ የሚያሳይ ነው ለማለት ነው።

ምንጮች በሄሪቴጅ ፋውንዴሽን ባለፈው ሳምንት ይፋ ባደረገው የአገሮች የምጣኔ ሀብት ነጻነት ሰንጠረዥ በኢትዮጵያ ይዞታ መነሻነት በተለይ የምጣኔ ሀብት ነጻነት ትርጓሜና ምንነት ላይ ያተኮረውን በሁለቱ የምጣኔ ሀብት ባለሙያዎች መካከል የተደረገውን ክርክር ምጥን ዝግጅት ነበር የተከታተላችሁት። ክርክሩ ተጀመረ እንጂ ታዲያ አልተቋጨም። ሰዓታችን ግን የፈቀደው ይህንኑ ብቻ ይመስላል። የምጣኔ ሀብት ነጻነት እንደ ዜጋ በየግል ወይም በቤተሰብ ሕይወት ውስጥ ያለውን አንድምታ በተመለከተ በያላችሁበት ተነጋገሩ።

አስተያየቶቻችሁንም አድርሱን ጻፉ ደውሉልን ለአሁኑ ግን እንግዶችን ዶክተር አክሎ ቢራራንና ዶክተር ተሸማ አዱኛን ጊዜያቸው አመሰግናለሁ ዜር ስተለኝ አድማጮች ዝግጅታችን ወደ ማብቃቱ ነው ማጠቃለያ ዜና እናሰማና እንሰናበታለን

ባለፈው ወር በተካሄደ የአካባቢና የምክር ቤቶች ምርጫ ገዢው ፓርቲ ኢህአደግ ከሶስት ነጥብ አምስት ሚሊዮን በላይ መቀመጫዎች በማግኘት ሙሉ በሙሉ ማሸነፉን የብሔራዊ ምርጫ ቦርድ ሊቀመንበር ፕሮፌሰር መርጋ በቃና ገለጡ። የቦርዱ ሊቀመንበር ዛሬ በሰጡት ጋዜጣዊ መግለጫ ምርጫው ነፃና ዲሞክራሲያዊ ነበር ብለዋል። በርካታ የኢትዮጵያ ተቃዋሚ የፖለቲካ ፓርቲዎች ከምርጫው ራሳቸውን ማግለላቸው የሚዘነጋ አይደለም።

በሽብር ወንጀል ተጠርጥረው በስር ላይ የሚገኙ የሙስሊሙ ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላትና ሌሎች ተከሳሾች ያቀረቡትን ክስ የፌዴራል ከፍተኛ ፍርድ ቤት ሬጅስትራሩ አልቀበልም ማለቱ ተነገረ። ለአሜሪካ ድምጽ ራዲዮ መግለጫ የሰጡ ከሳሽ ጠበቆች ሬጅስትራሩ የወሰደው እርምጃ ከሕግ ውጪ ነው ይላሉ።

በሶማሊያ ባለፉት ጥቂት ዓመታት እስላማዊ አማጽያን ላይ በተደረገው ውጊያ ቁጥሩ ወደ 3 ሺህ የሚጠጋ የአፍሪካ ህብረት ወታደር መገደሉን ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ተናገሩ። የተከበራቸው አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ ቅዳሜ እንደተለመደው ከምሽቱ በሶስት ሰዓት ላይ እንገናኛለን። ከሰለሞን ክፍሌ ጋር ያስተናገድኳችሁ ቆንጂት ታየ ነኝ። ሰላም ደህና ደሩ። አሁን የትግርኛ ዝግጅት ይቀርባል። መልካም ምሽት